ፍተቻዎቹ ፍትህን የደፈለቀ ፖለቲካን በስሜት ያጣፋ የሁለት መንግስታት ሐሳብን ያጨናጎለ ይሉታል። ለደጋፊዎቹ ግን በርግጥ ፌስታ ነው። የሀገሪቱ ህግ አውጭ ምክር ቤት ውሳኔ ህጋዊ ለመሆን ደግሞ ብዙ የፍትህ መሰናክሎችን ማለፍ አለበት። በኢየሩሳሌሙ የሂብሩ ዩኒቨርሲቲ የህግ ምሁር ዩቫል ሻኔ እንደሚሉት ደግሞ አብዛኞቹ የእስራኤል የህግ ባለሙያዎች ውሳኔውን የእስራኤል ጠቅላይ ፍርድ ቤት ውድቅ ያደርገዋል ብለው ነው የሚጠብቁት። እንደሚመስለኝ የአብዛኞቹ የእስራኤል የሕግ ባለሙያዎች እምነት የሀገሪቱ ጠቅላይ ፍርድ ቤት ውሳኔውን ውድቅ ያደርገዋል የሚል ነው። ምክንያቱም ውሳኔው ከፍተኛ የሕግ ችግር ስላለበትና የአንዱን ህብረተሰብ የመሬት ባለቤትነት በተናጠል ውሳኔ ለሌላው የሚያስተላልፍ በመሆኑ ነው። ከዚህ በተጨማሪ የእስራኤል ጠቅላይ አቃቢ ሕግ በጣም ባልተለመደ ሁኔታ ውሳኔው ህገ መንግስቱን የሚቃረን ዓለም አቀፍ ሕግን የሚጻረር በመሆኑ ለገቢራዊነቱ እንደማይ የምክር ቤቱ ውሳኔ በስልጣን ላይ ያሉትን የቀኝ አክራሪዎች ፍላጎት ለማርካት ያለመ ነው። በጀርመኑ የፖለቲካ ጥናት ተቋም የእስራኤል ጉዳይ አጥኚ ፔተር ሊንትል እንደሚሉት በስልጣን ላይ ያለው የቤንያሚን ኔተንያሁ መንግስት ባለፉት 30 ዓመታት ከነበሩት አክራሪ መንግስታት ሁሉም እጅግ አክራሪው ነው። ስራኤበእርግጠኝነት መሰረታዊ ምክንያት በስልጣን ላይ ያለው የእስራኤል መንግስት ባለፉት 30 ዓመታት ከነበሩት በጣም ቀኝ አክራሪ አንዱ መሆኑ ነው። ገሚስ አባላቱ የፍልስጤሞቹ የምዕራባዊ ዮርዳኖስ ወንዝ ዳርቻ የእስራኤል አካል መሆን አለበት ባዮች ናቸው። ይህኛው ክንፍ ባለፉት ሁለት ዓመታት በጣም ተጠናክሯል። በዚያ ላይ ባለፉት ሳምንታት ሁለት ነገሮች ታከሉበት የኔትንያሁ መንግስት ህገወጥ ያለውን የአሞና መንደርን በማፍረሱ ያኮረፉ ወገኖች አሉ ሀቢያት ሀየሆዲ ወይም የአይሁድ ሀገራችን ከተሰኘው አክራሪ ፓርቲ ጋርም ጥምረት ፈጥሯል ሊንተን እንደሚሉት ያኮረፉትን ለማባበል የተጣመሩትን ለማስደሰት የኔትንያሁ መንግስት የፍልስጤሞችን መሬት መውረሱን እንደ ጥሩ ማርከሻ ነው ያየው። ወቅቱም ለአክራሪዎቹ አመች ነው። እንደነሱ ሁሉ አክራሪው ቱጃር ፖለቲከኛ ዋይት ሀውስን በተቆጣጠሩበት፣ ስለ ዓለም ፖለቲካ ምንም ከማያውቁበት ከዚህ ሰሞን የተሻለ አጋጣሚ የለምና። ውሳኔውን ለዘብተኛና ግራ ዘመም እስራኤላውያን ተቃውመውታል። የእስራኤል ዲሞክራሲ የተሰኘው ተቋም ይፋ ያደረገው ጥናት እንዳመለከተው ከአይሁዱ ማህበረሰብ 53 በመቶ ያክሉ የአይሁድ ሰፈራ መንደር መስፋፋቱን ይቃወማል። ሐሬትስ የተሰኘው የእስራኤል ግራ ዘመም ጋዜጣ በበኩሉ የኔትንያሁ መንግሥት የምክር ቤቱ ውሳኔ የሚያስከትለውን መዘዝ በቅጡ ሊያጤነው ይገባል ይላል። ውሳኔው ለእስራኤልና ለፍልስጤም ጠብ የሁለት መንግስታት መፍትሄ የሚባለውን አየር ላይ የተንጠለጠለ ሀሳብም ጨርሶ የሚገድል ነው። ህጉ የሁለት መንግስታት መፍትሄን የሚያከሽፍ ነው። ምክንያቱም ውሳኔው ሕጋዊ የሚያደርጋቸው ሰፈሮች የሁለት መንግስታት መፍትሄ ገቢራዊ እንዳይሆን እንቅፋት ሆነው ነበር። ውሳኔውን ያጸደቁት ወገኖች ዓላማ የሁለት መንግስታት መፍትሄ ለማደናቀፍና እስራኤል በኃይል ከያዘችው ግዛት እንዳትለቅ ማድረግ ነው። በዚህ ምክንያት ጀርመን፣ ፈረንሳይና ብሪታንያ ውሳኔውን አጥብቀው ተቃውመውታል። ቱርክ አውግዘዋለች። የፍልስጤም ራስ ገዝ መስተዳድሩና የአረብ ሊክ የመሬት ሌብነት በማለት አውግዘውታል።